በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ኦነግ አመራሮች ጋር የሚወያይ የኢትዮጵያ መንግስት የልኡካን ቡድን አስመራ መሄዱ በዚያውም ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር መገናኘቱ ታወቀ። ዶክተር ወርቅነህ ገበየውና አቶ ለማ መገርሳ ከፕሬዝደንት ኢሳያስ ጋር በነበራቸው ቆይታ በተለያዩ የሁለትዮሽ ጉዳዮች ላይ መምከራቸው ተነግሯል። እንዲሁም በቅርቡ በኢትዮጵያና በኤርትራ መካከል የተፈረመው የሰላምና የወዳጅነት ስምምነት ተፈጻሚ የሚደረግበት ሁኔታ ላይ ውይይት አድርገዋል። የልኡካኑ ቡድን አባላት የኦሮሚያ ክልል ርዕሰ መስተዳድር ለማ መገርሳና የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየው ሲሆኑ ከኦነግ አመራሮች ጋር እንደተወያዩ ተገልጿል። የኦነግ አመራሮች ከኢትዮጵያ መንግስት ልኡካን ጋር በምን ጉዳይ ላይ ተወያይተው ምን ውሳኔ ላይ እንደደረሱ የአፋን ኦሮሞ ክፍል ባልደረባችን ቱጁቤ ሆራ ያጠናቀረችው ዘገባ አለ፣ አዲሱ አበበ ያቀርበዋል። የኢትዮጵያ መንግስትና የኦሮሞ ነጻነት ግንባር ኦነግ የሰላም ስምምነት ላይ መድረሳቸውን፣ በዚሁ መሰረት ኦነግ ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መስማማቱን ታውቋል። በኦሮሚያ ፕሬዚዳንት ለማ መገርሳ እና በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ ልዑክ እንዲሁም በኦነጉ የኦኤልኤፍ ሊቀመንበር ዳውድ ኢብሳ የሚመራውና የኦነግ ከፍተኛ አመራሮች አቶ ኢብሳ ነገ አቶ አቶምሳ ኩምሳ፣ አቶ ቶሌራ አደባ እና አቶ ገመቹ አያና የሚገኙበት የልዑካን ቡድን ዛሬ ነሐሴ 1 ቀን 2010 ዓ.ም በአስመራ ከተማ ባካሄዱ ስብሰባ በተለያዩ ጉዳዮች ላይ ከስምምነት መድረሳቸውን አስታውቀዋል። ይህ የሰላም ስብሰባ የወንድምነት መንፈስ የተሞላበትና በሙሉ መተማመን መካሄዱን ሁለቱም ወገኖች ገልጸዋል። በቅድሚያ የኦሮሚያ ፕሬዚዳንት ለማ መገርሳ የኦሮሚያ ክልላዊ መንግስት እና የኦሮሚያን ክልል የሚያስተዳድረው ድርጅት ባለፈው ዓመት ባሳለፈው ውሳኔ ከማንኛውም ተፎካካሪ ፓርቲ ጋር ተስማምተን ለመስራት በወሰን ነው መሰረት ከኦሮሞ ፓርቲዎች ጋር በመምከር ብዙዎች ወደ ሀገር ተመልሰው በሂደትም አብረን መስራት ጀምረናል። እስከ ዛሬ ያልተመለሰውም ኦነግ ነበር። ከእነሱ ጋርም ረዥም ጊዜ ወስደን በረጋ መንፈስ ተወያይተን በርካታ ነጥቦች ላይ ተስማምተናል። የመጀመሪያውና ዋናው ወደ ሀገር ተመልሰው አብረን ለመስራት የተስማማንበት ነው። በተቀሩት ነጥቦች ዋና ዋና ጉዳዮች ላይም አንድ በአንድ እያነሳን ተወያይተን ስምምነት ላይ ደርሰናል። ሌሎች አነስተኛ ይዞታ ባላቸው ነገሮች ላይም የተወያየን አብረን ለመስራት አሁን በጀምርነው የስምምነት መንፈስ እንግባባለን ብለን ተስማምተናል። በኦሮሞ ነፃነት ግንባር ኦነግ በኩልም ተመሳሳይ ሀሳብ የተንጸባረቀ ሲሆን በተደረሰበት ስምምነት ውስጥ አንደኛው የተኩስ አቁም መሆኑን የኦነግ ቃል አቀባይ አቶ ቶሌራ አደባ ገልጸዋል። አብቴየምን ጉዳ ሌሊ ወጎተ ዴራፊ ሞቱማ ኢትዮጵያ አደ ብሊስማ ኦሮሞን ግዱ አዴምሲፈማ ሀረ ገዬ ወሊበልቴ ጎጠሜ ከናም ቦደ ዋናው ነጥብ ለብዙ ዘመናት በኢትዮጵያ መንግስትና በወነግ መካከል እስከዛሬም ሲካሄድ የነበረው ጦርነት ይህ ስምምነት ከተደረሰ በኋላ በኦፊሴል የሚቆም መሆኑና ኦኤልኤፍ አገሪቱ ውስጥ በነጻነት ተንቀሳቅሶ እንዲሠራ መስማማታችን ነው። በተደረሰው ስምምነት መሰረት የኦነግ የልዑካን ቡድን በሚቀጥሉት ሁለትና ሶስት ቀናት ውስጥ ወደ አዲስ አበባ እንደሚያቀና የድርጅቱ ቃል አቀባይ አቶ ቱሌራ አደባ ለባልደረባችን ትጁቤ ሆራ ገልጸውላታል።